የደቡብ ሱዳን ተቃዋሚ ኃይሎች ነዳጅ ዘይት አምራቿ የዩኒቲ ግዛት ዋና ከተማ ቤንቲዩን መያዛቸውን አስታውቀዋል። ውጊያው ከተማይቱ ውስጥና በአካባቢዋ እንደቀጠለ መሆኑን የአገሪቱ ጦር ባለሥልጣናት ተናግረዋል። አንድ ማንነቱን መግለጽ ያልፈለገ የቤንቲዊ ነዋሪ የተፈጠረውን ሁኔታ ለቪኦኤ በስልክ ነግሯል። የተቃዋሚዎቹ መሪዎች የነዳጅ ዘይት ምርቱን የማቋረጥ ሐሳብ እንዳላቸው አመልክተዋል። በሪፖርተሮቻችን የተጠናቀረ ዘገባ አለ እና ሰሎሞን ያቀርበዋል። የተቃዋሚዎቹ መሪ የቀድሞው የደቡብ ሱዳን ምክትል ፕሬዚደንት የሪያክ ማሻር ቃል አቀባይ የሆኑት ጄምስ ጋትዴት ዳክ ለቪኦኤ በሰጡት ቃል ኃይሎቻቸው ቤንቲዩን መያዛቸውን ተናግረዋል። ከተማዪቱን ዛሬ ጠዋት ላይ ይዘናታል። ከግንባር እየደረሰን ባለ መረጃ መሠረት ከተማዪቱን የተቆጣጠርናት ትላንትናና ዛሬ ከተካሄደ ውጊያ በኋላ ነው። በሌላ በኩል ግን ቪኦኤ ያነጋገራቸው የሱዳን ሕዝብ አርነት ሠራዊት ኤስፒኤልኤ ቃል አቀባይ ኮሎኔል ፊሊፕ አጉየር የመንግሥቱ ኃይሎች ወታደሮች ዛሬ ከሰዓት በኋላ ጭምር ከተማዪቱ ውስጥ እንደሚገኙና ውጊያው እንደቀጠለ መሆኑን አመልክተዋል። ቤንቲዩ ውስጥ ውጊያው እንደቀጠለ ነው። በስፍራው ካለው እዛችን ሪፖርቶችን እየጠበቅን ነው። ቤንቲዩን በበላይነት ለመቆጣጠር እየተካሄደ ያለው ፍሚያ እንደቀጠለ ነው። እስካሁን የደረሰን ጉዳት አስመልክቶ ሁለቱም ወገኖች ምንም መናገር አልፈለጉም። ተቃዋሚዎቹ ኃይሎች በመላ ደቡብ ሱዳን እየተካሄደ ያለውን የነዳጅ ዘይት ምርት ለማስቆም እየሞከሩ መሆኑን ቃል አቀባያቸው ጋትዴት አረጋግጠዋል። ዩኒቲና አፐር ናይል ስቴቶች ውስጥ በድፍድፍ ዘይት ብዝበዛና ምርት ላይ የተሰማሩ የውጭ ኩባንያዎች ሥራቸውን እንዲያቆሙና እንዲዘጉ የአንድ ሳምንት ጊዜ ሰጧቸው መሆኑንም ጋትዴት አክለው ገልጸዋል። መንግሥቱ ተጨማሪ የጦር መሣሪያዎችን ለመግዛት የሚያውለውን ገንዘብ ከዘይቱ ሽያጭ እንዲያገኝ ፈጽሞ አንፈልግም ብለዋል ቃል አቀባዩ። ደቡብ ሱዳን ውስጥ የሚገኙት የተባበሩት መንግሥታት አቃቢያነ ሰላም ትናንት አስር ዘይት አውጪ የሆኑ የውጭ ሀገሮች ሠራተኞችን ከአካባቢው ማራቃቸውን የኃይሉ ቃል አቀባይ ጆሴፍ ኮንትሬራስ ለቪኦኤ ገልጸዋል። ከመካከላቸው አምስቱ ጉዳት እንደደረሰባቸውና ሁለቱ ላይ የደረሰው ጉዳት እጅግ ብርቱ መሆኑን የመንግሥታቱ ድርጅት ቃል አቀባዩ አክለው አመልክተዋል። የብዝበዛና ልማት ሠራተኞቹ ከቤንቲዩ ከተማ 30 ኪሎ ሜትር ወጣ ብሎ በሚገኘው ድፍድፍ ዘይት ማምረቻ ተቋም ላይ ጥቃት ሲሰነዘር በውጊያው መካከል ተጠምደው እንደነበረ ሚስተር ኮንትሬራስ አክለው ገልጸዋል። ጋትዴት ለቪኦኤ በሰጡት በዚሁ መግለጫቸው በተባበሩት መንግሥታት ድርጅት ቅጥር ግቢ ውስጥ የሚገኙ ካሏቸው ከ4500 በላይ ከሚሆኑ ስደተኞች መካከል ተቃዋሚዎቹ ኃይሎች ቤንቲዩን በመቆጣጠራቸው ደስታቸውን እየገለጹ ያሉ አሉ ብለዋል። በመንግሥታቱ ድርጅት ግቢ ውስጥ ያሉ ሲቪሎች እየጨፈሩ እየዘመሩና እልል እያሉ ነው የአማጽያኑን ወደ ከተማዪቱ መግባት በደስታ የተቀበሉት። ሲቪሎቹ ከተጠለሉበት ግቢ ስለ መውጣታቸው ግን የተባበሩት መንግሥታት ባለሥልጣኖች ማረጋገጫ አልሰጡም። ሰላም አስከባሪው ልኡክ ኡንሚስ፣ ዩናይትድ ስቴትስና፣ ሌሎችም የዓለም አቀፉ ማኅበረሰብ አባላት ሁለቱም ወገኖች በጸብላ ለመፈላለግ ባለፈው ጥር ውስጥ ለገቡት ግዴታ ባለመገዛታቸው ወቀሳዎቻቸውን እያሰሙ ነው። አዲስ አበባ ላይ ይካሄዳል ተብሎ የነበረው የሰላም ውይይት ሦስተኛው ዙር ለሚቀጥለው ሳምንት ተላልፏል።